በሀገሪቱ በተለይ በመናገሻው ከተማ የትራፊክ አደጋዎች መበራከት አሳሳቢ ደረጃ መድረሱ የአደባባይ ምስጢር ነው። አሽከርካሪዎች በዘፈቀደ በግራም በቀኝም መቅደም፣ መስመር ጠብቆ ያለ ማሽከርከር፣ አልኮል ጠጥቶ መንዳት፣ በእልህ መሽቀዳደም፣ ጥሩምባ ማጮህ፣ እግረኞች ከደንቡ ውጪ ማቋረጥ፣ የመሳሰሉት ዝም ብሎ የሚታለፍ ሆነዋል። ከእነዚህ ጉድለቶች መነሻነት በዩኤስአይዲ ድጋፍ መገናኛ ሚኒስቴር እና የትራፊክ ጽፈት ቤት በጋራ በየትምህርት ቤቶቹ ግንዛቤ ማስጨበጥ ገለጻው እንዲካተት እየተደረገ ነው። ለናሙናነት በበላይ ዘለቀ ጎዳና በዘበኛ ሰፈር በሚገኘው በፓራጎን ትምህርት ቤት ተከናውኗል። የጉዳዩን አሳሳቢነት ከመገናኛ ሚኒስቴር ባለሙያ አቶ ድላትጋቸው ለማ ያስገነዘቡት ቁጥሮች ናቸው። 3000 ነው ያልሰው ሞተ ወይ እንደዚህ አይነት ነገር ነው። ግን ከዚህ ጀርባ ያሉ ደግሞ ምን ያህል ጉዳት እያስከተለ እንደሚገኝ ደግሞ ቆም ብለን ብናስበው ብዙ ልንለት የምንችል ነው። አጠቃላይ እንግዲህ አደጋው እየደረሰ ያለው አንዱ በፉክክር ምክንያት ነው። አሽከርካሪው መቆም የለብኝም ስለሚራመድ አልፋለሁ ይላል። እግረኛውም ደግሞ ይዛን አይነት አመለካከት ነው። በዚህ ምክንያት እየተከሰተ ያለበት ደረጃ ላይ ነው የምንገኘው በ2007 ዓ.ም ብቻ 47 ይሄን ያህል ሰዎች ህይወታቸውን አጥተዋል። 2006 ላይ 3331 ነበረ። አሁን 3387 ደርሷል በወር እንግዲህ 320 ሰዎችን እናጣለን እንደማለት ነው። እንደ ሀገር ነው እየተናገርኩ ያለሁት። የ2007 እንዳታ የወሰድን እንደሆነ በቀን ወደ 10 ሰዎች ህይወታቸው ያልፋል። ተማሪ ማስተማር፣ ህብረተሰብን ማስተማር ነው ቤተሰብን ማስተማር። ብዙ ጊዜ አለ፣ ተማሪዎች እዚህ ትምህርት ቤት ውስጥ ተምረው ይሄዳሉ። ቤተሰብ በተሳሳተ መንገዱ ሁሉ ይዟቸው ሲሄድ ለምን ብለው ይጠይቅ። ቤተሰብ ያፍራል በልጆቹ። ስለዚህ እነሱ ማስተማር የምንችል ከሆነ አሁንም ሳንሰለችና ሳንደክም እንዛ ላይ ትኩረት ሰተን ልንሰራ እንደሚገባ ነው። የአሽከርካሪዎቹ ብቃት መመዘኛ ብዙውን ጊዜ መንጃ ፈቃድ አላቸው ወይ እስከ ማለት አጠያያቂ ሆኗል። ይህ አሳሳቢ ጉዳይ ታስበውበት እንደሆነ በመቀጠል ምናልባት እንደ ኢትዮጵያ ትንሽ ከበድ የሚያደርግልን ነገር ትንሽ ተሽከርካሪዎችን ይዘን የመንገድ ትራፊክ አደጋው ግን ቁጥሩ በዛ ያለበት ሆነ ብቻ ነው እንጂ የተለያዩ መረጃዎችም ደግሞ እንደሚጠቁሙት ለመንገድ ትራፊክ አደጋው መከሰት ከፍተኛውን ድርሻ ይዘው የሚገኙ ተሽከርካሪዎች ናቸው። ችግሩ የተለያየ ነገር ሊሆን ይችላል። አንደኛ ደንብና የሚወጡ ህጎችን ያለማክበር ሊሆን ይችላል። ሌሎችም ነገሮች የመንገድ ትራፊክ አደጋ ተቆጣጥሮ ማሽከርከር የሚችል ባለሙያን ከማፍራት አኳያ የማሰልጠኛ ተቋማት ከፍተኛ ድርሻን ያላቸው ያንን እንግዲህ መቆጣጠር በሚያስችል መልኩ ተከታታይ የሆነ ግምገማ እየተካሄደና ና ማስተካከል የሚገባው ነገሮች ምናልባት አሁን እንግዲህ በውጭ ዓለም ላይ አደጋው በተወሰነ መልኩ የሚቀንስበት በተለያዩ ቴክኖሎጂዎች በመታገዝ ስራዎችን ስለሚሰሩ ነው። እኛ ደግሞ በአንድ ጊዜ እዛ ላይ ደረጃ ላይ መድረስ ባለመቻላችን ምክንያት የተወሰነ ወደኋላ የምንቀርባቸው ሁኔታዎች ይኖሩናል። በትራፊክ ጽፈት ቤት በኩል ኮማንደር አፈረ በረሄ የዚህን አይነት ማስገንዘቢያ ሂደት አስፈላጊ ነው ይላሉ። እናላት ሁላችን እዚህ እንደምናየው ስንወጣ አንዳንዱ ከነድፍረት ነው ቤት ውስጥ ሕይወት ያስቀመጠ ነው የሚመስለው። ከዛ በኋላ ከሆነ በኋላ ብናለቅስ ከሆነ በኋላ ሌላ ቢመጣ ምን ይመጣል? ከመሆን በፊት ነው መጠንቀቅ የሚገባ። አቅማችን በሚችለው በተፈለገው ጊዜ ይህንን ጉዳይ የተሰካ ለማድረግ ጥረት እናደርጋለን። ከመገናኛ ሚኒስቴር አቶ ድል አድርጋቸው ስህተቶች በተለይ በአዲስ አበባ ከተማ የታዩበት ምክንያት እንዳለው በማከል የሚያስረዱት እንደ አዲስ አበባ እንግዲህ እናንተም እንደምታውቁት በየቦታው በየአካባቢው ላይ መንገዱ ተቆረፋፍሮ የነበረበት ሰዓት ነው። በባቡር ግንባታና በተለያዩ ምክንያቶች የእግረኛ መንገዶች የሌሉበት፣ ከዛም ዘለለ ደግሞ አሽከርካሪዎች ራሱ አዋሳኝ መንገዶችን ሁሉ እየተጠቀሙ ይጓዙበት የነበሩ ወቅት ነው። ስለዚህ እግረኞች የተመቻቸ ነገር ባልተፈጠረበት ሁኔታ ላይ ግንዛቤ በሚገባ በተፈጠረበት ሁኔታ ላይ ወደ ቅጣት መሄዱ ብዙ የሚያስኬድ ነገር ስላልሆነ ቅድሚያ ግንዛቤውን እንስራ፣ ኢንፍራስትራክቸሩ እናስተካክል፣ ከዛ በኋላ ወደ ቅጣቱ እንሄዳለን የሚል አቋም ላይ ተደርሶ አሁን በቅርብ እሱም ተግባራዊ የሚደረግበት ነገር ነው። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ